የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞው ምሽት ሰኔ 19 2015 ዓ ም መሰናዶው ጀመረ።

በኦሮሚያ ክልል ያለው የሲቪሎች እገታና ግድያ እንዲቆም ተጠየቀ። የሀገር ሰላምና ደህንነት አለማስጠበቅ አንደኛ ዳተኝነት ነው፣ ሁለተኛ ደግሞ ወይም የጉዳዩ ተባባሪ ነው ከሚያስብሉ እ ሌላ ትርጉም ሊሰጥ አይችልም። ስለዚህ የተጀመረው ውይይት ሰላም ውይይት መልካም ነው፣ እሱ ማጠናከር የምንደግፈው ጉዳይ ነው። ግን በሰላም በሚባል ሽፋን ውስጥ ዜጎች

በየቀኑ ይህን መከራ መቀበል ይገባቸዋል ብለን ሱ አናምንም። መንግስትን ብቻውን አቅም አጥተዋል። መንግስት እየቀባባ ነው የሚያልፈው። ያቀባብቶ ማለፉ ደግሞ ይኸው የገባንበት እልቂት ውስጥ ከቶናል። ከመገዳደር ፖለቲካ ወደ መደራደር ፖለቲካ የሀገሪቷን ፖለቲካ መቀየር በጣም ወሳኝ። የቀደሙት የኢዜማ የህዝብ ግንኙነት ክፍል ኃላፊ ዶክተር ሙሉ አለም ተገኘ ወርቅ ሲሆኑ የተከተሉት ደግሞ የኦፌኮ ሊቀ መንበር

ፕሮፌሰር መራራ ጉዲና ናቸው። በሌላ በኩል የኦሮሞ ነጻነት ሰራዊት ከሰላማዊ ሰዎች እገታና ግድያ ጋር በተያያዘ በድርጅት ላይ የሚቀርበውን ውንጀላ አልቀበልም ሲል አጣጥሏል። ሙሉ ዘገባው በአብይ ርዕስ ይቀርባል። በሌላ ርዕስ ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ መልቀቂያ አስገብተዋል። አጭር ዘገባ በዜና ክፍለ ጊዜ ይኖረናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ዝግጅቱን በመም

ለማውጣት ኤደን ገረመው አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ ከስቱዲዮ ስርጭታችንን ታቀናብርልናለች። የምሽቱ ዋና አዘጋጅ ቆንጅት ታየናት። አብራችሁን ታመሹ ዘንድ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን። ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

ለዛሬ ከያዝናቸው ዜናዎች መካከል የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የስራ መልቀቂያ ጥያቄ ለመንግስት ማስገባታቸውን አስታወቁ።

ጦርነት በመሳት በሱዳን ዋና ከተማ ካርቱም ተፋላሚዎች የፖሊስ ዋና ጽህፈት ቤትን ለመቆጣጠር በሚያደርጉት ውጊያ ቢያንስ አስራ አራት ሰላማዊ ሰዎች መሞታቸውን ተሟጋቾች ዛሬ አስታወቁ። ዩክሬንና ሩሲያ የጥቁር ባህር የእህል ስምምነት መቋረጥ የአፍሪካ ቀንድ ክፉኛ ይጎዳል ሲሉ የተባበሩት መንግስታት የእርዳታ ባለስልጣናት ዛሬ ሰኞ ተናገሩ የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሮቹ እናልፋለን።

የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ስራ መልቀቂያ ጥያቄ ለመንግስት ማስገባታቸውን አስታወቁ። ኃላፊነታቸውን ለመልቀቅ የወሰኑት በጤና ችግር ምክንያት እንደሆነ ብርቱካን ገልጸዋል። የቦርዱን ተአማኒነት በማሻሻል እና የፖለቲካ ፓርቲዎችን እንቅስቃሴ በመደገፍ በኩል የተሳካ ስራ አከናውኛለሁ ብለው እንደሚያምኑም ተናግረዋል። ከመንግስት በኩል የተሰጠ ምላሽ እስካሁን አልተሰማም። መለስካቸው አምሃ ተጨማሪ አለው።

ወይዘሪት ብርቱካን ሚደቅሳ ዛሬ በፌስቡክ ገጻቸው እንዳስታወቁት ከነሐሴ 1 ቀን 2015 ዓ ም ጀምሮ ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢነታቸው በገዛ ፈቃዳቸው መልቀቃቸውን አስታወቁ። ይህንኑ ከሥራ ኃላፊነታቸው በፈቃዳቸው መልቀቃቸውን የሚያመለክት ደብዳቤያቸውን ለሕዝብ ተወካዮች ምክር ቤት አፈጉባኤ ጽህፈት ቤት ሰኔ 5 ቀን 2015 ዓ ም እንዳስገቡም ወይዘሪት ብርቱካን ገልጸዋል።

ከአራት ዓመት ከመንፈቅ በፊት በታኅሣሥ ወር ሥራቸውን ሲጀምሩ ተቋሙን ታማኝና ራሱን ችሎ ምርጫ ማከናወን የሚችል ተቋም ለማድረግ በማለም እንደነበረም ብርቱካን በዚህ የስንብት ጽሑፋቸው አስታውሰዋል። በእነዚህ ዓመታትም ይህንኑ ተግባራዊ ለማድረግ ሲጥሩ መቆየታቸውንም ተናግረዋል። አክለውም ከሌሎች የቦርዱ አመራር አባላትና ሠራተኞች ጋር

ባልደረጉት ጥረት የቦርዱን ታማኒነት በማሻሻል ረገድ እና የፖለቲካ ፓርቲዎችን እንቅስቃሴ ለማገዝ የተከናወነው ስራ ስኬታማ እንደነበረ ያላቸውን እምነትም አልሸሸጉም። ብርቱካን ስራቸውን የሚለቁበት ምክንያትም የጤና ችግር ያጋጠማቸውና የረዥም ጊዜ ረፍት የሚያስፈልጋቸው እንደሆነ ይፋ አድርገዋል። ከዚህ በኋላ በሚቀራቸው ጊዜም አስተዳደራዊ የሽግግር ሥራዎችን የሚያከናውኑበት እንደሚሆን አስታውቀዋል።

ወይዘሪት ብርቱካን በ1997 ዓ ም በተካሄደው አገር አቀፍ ምርጫ ከፍተኛ የፖለቲካ መነቃቃትን በአገሪቱ ፈጥሮ በነበረው ቅንጅት ውስጥ የአመራር አባል የነበሩ ሲሆን ከዚያ በኋላ ደግሞ በአንድነት ለፍትህና ዲሞክራሲ ፓርቲ የመጀመሪያዋ ሴት መሪ በመሆን ይታወቃሉ። በዳኝነት ሥራቸውም ስም ተክለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ጦርነት ባመሳት በሱዳን ዋና ከተማ ካርቱም ተፋላሚዎች የፖሊስ ዋና ጽሕፈት ቤትን ለመቆጣጠር በሚያደርጉት ውጊያ ቢያንስ 14 ሰላማዊ ሰዎች መሞታቸውን ተሟጋቾች ዛሬ ሰኞ አስታውቀዋል።

ካለፈው ሚያዚያ አጋማሽ አንስቶ ከሱዳን መደበኛ ጦር ሰራዊት ጋር በመዋጋት ላይ የሚገኝ የፈጥኖ ደራሽ ጦር የፖሊስ ዋና መስሪያ ቤቱን በመቆጣጠር በጦርነቱ ድል ማስመዝገቡን ትናንት እሁድ ረፋዱ ላይ አስታውቋል። የፈጥኖ ደራሹ ጦር ባወጣው መግለጫ ዋና ጽሕፈት ቤቱን በሙሉ ቁጥጥራችን ስር ነው፣ በርካታ ቁጥር ያላቸው ተሽከርካሪዎችና፣ መሳሪያዎችን፣ ጥይቶችንም ይዘናል ብለዋል። ታንኮች፣ ፒካፕ መኪናዎችና ወታደራዊ ተሽከርካሪዎችንም መያዙን መግለጫው ጨምሮ

ገልጸዋል። ስማቸውን ለመግለጽ ያልፈለጉ አንድ የቀድሞ ጦር መኮንን በሃምዳን ደጋሎ የሚመራው ፈጥኖ ደራሹ ጦር ስትራቴጂክ ይዞታዎችን ተቆጣጥሮ መቆየት ከቻለ ካርቱምን ለመቆጣጠር በሚደረገው ጦርነት ላይ ትልቅ ተጽዕኖ ይኖረዋል ብለዋል። በጦር አዘ ሰራዊቱ አዛዥ በአብደልፋታህ አልቡርሃንና የቀድሞ ምክትላቸው በነበሩት ደጋሎ መካከል በሚካሄደው የስልጣን ትግል በመላዋ ሱዳን ወደ ሁለት

2800 የሚጠጉ ሰዎች መሞታቸው ተነግሯል። ሁለቱም ወገኖች በውጊያው የሞቱትን ሰዎች ቁጥር ስለማያስታውቁ፣ እንዲሁም ከባዱ ውጊያ በተካሄደባቸው በዳርፉርና በዋና ከተማዋ ካርቱም በየመንገዱ የወዳደቁ አስክሬኖች ስላሉ አሃዙ ከተጠቀሰው በእጅጉ ከፍ ሊል እንደሚችል ተገልጸዋል።

በዚህ ሳምንት መጨረሻ በኬንያ ድንበር በሚገኝ አንድ መንደር በተካሄደ የአልሸባብ ጥቃት አምስት ሰዎች መገደላቸው ተደጋጋሚውን ጥቃት አሳሳቢ ማድረጉ ተነገረ። አሳሳቢው ጥቃት ባለፈው ወር የሞቱትን ወታደሮች ተጠባባቂ ፖሊሶችንና ሰላማዊ ሰዎችን ጨምሮ ከ30 በላይ

ለሚሆኑ ሰዎች አሰቃቂ ሞት ምክንያት መሆኑ ተመልክተዋል። ባለፈው ቅዳሜ በሰሜን ኬንያ በዋጅርና ጋሪሳ አካባቢዎች በርካታ ጥቃቶች ሲደርሱ ከአስር በላይ የሚደርሱ ሰዎች ተገድለዋል። ባህር ዳርቻ በምትገኘው ላሙ ወረዳ በተፈጸመ ጥቃት አጥቂዎቹ በመንደሩ የሚገኙ ወደ ሰላሳ ቤቶች በማቃጠል ንብረት መዝረፋቸውንም ባለስልጣናት ተናግረዋል።

አልሸባብ ከዚህ ቀደም ኬንያ ውስጥ ጥቃቶቹን የሰነዘረ ቢሆንም እስከ ቅርብ ጊዜ ድረስ በኬንያ ድንበርና ሶማሊያ ውስጥ በቅንጅት ማጥቃት የቻለው ጥቂት ብቻ እንደነበር ተመልክቷል። የኬንያ ፕሬዚደንት ዊሊያም ሩቶ ባለፈው አርብ የኬንያ ወታደሮች ለቀው መውጣት ከሚገባቸው ጊዜ በላይ እስከሚቀጥለው ወር ድረስ ሊቆዩ እንደሚችሉ ተናግረው ነበር። በሶማሊያ ለአፍሪካ ሕብረት የሽግግር ተልዕኮ ጦር አባላትን ካሰማሩ አገሮች መካከል ኬንያ አንደኛዋ መሆኗ ይታወቃል።

አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የግብፅ ፕሬዚደንት አብደልፋታ ኤልሲሲ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲን ትናንት እሁድ በካይሮ ፕሬዚደንታዊ ቤተ መንግስት ተቀብለው አነጋግረዋል።

ፕሬዚደንቱ ለጠቅላይ ሚኒስትሩ የግብፅን ከፍተኛውን የክብር ኒሻን አበርክተውላቸዋል። ሁለቱ አገሮች በርካታ ስምምነቶችን የተፈራረሙ ሲሆን በዚህ ዓመት መጀመሪያ ላይ የንግድ ትብብራቸውን ለማጠናከር መስማማታቸው ተመልክተዋል። ከዓለም ትልቅ የህዝብ ቁጥር ያላት ህንድ ያልተጣራ የነዳጅ ድፍድፍ ፈሳሽ፣ የተፈጥሮ ጋዝ፣ ጨውና ጥጥን ጨምሮ የግብፅን ምርቶች ተቀባይ ከሆኑ አምስት አገሮች መካከል አንዷ ናት።

ግብፅን በበኩሏ ህንድ ወደ ውጭ ከምትልካቸው ዋነኛ ምርቶች መካከል የጥጥ ክርን፣ ቡናን፣ እጽዋት፣ ትንባሆ፣ ምስር፣ የተሽከርካሪ ክፍሎች፣ መርከቦች፣ ጀልባዎችና የኤሌክትሪክ ማሽኖች ታስገባለች። ባለፈው ቅዳሜ ካይሮ የገቡት የህንድ ጠቅላይ ሚኒስትር ሞዲ ከሁለት አስርት ዓመታት በላይ

በኋላ ግብፅን ለመጀመሪያ ጊዜ የጎበኙ የህንድ መሪ ናቸው። ሞዲ ግብፅን የጎበኙት የግብፁ መሪ ኤልሲሲ በህንድ የነፃነት በዓል ላይ በክብር እንግድነት በኒው ደልሂ ከተገኙ ስድስት ወራት በኋላ መሆኑ ነው። ግብፅና ህንድ ጥልቅ ግንኙነት የጀመሩት በቀዝቃዛው ጦርነት ዘመን የገለልተኛ ንቅናቄን በመመስረት ቁልፍ ሚና ከተጫወቱባቸው እንደ አውሮፓ አቆጣጠር ከ1950ዎቹ ጀምሮ መሆኑም ተመልክተዋል።

የዩክሬንና የሩሲያ የጥቁር ባህል የእህል ስምምነት መቋረጥ የአፍሪካ ቀንድ ክፉኛ ይጎዳል ሲሉ የተባበሩት መንግስታት የእርዳታ ባለስልጣናት ዛሬ ሰኞ ተናገሩ።

ለከፍተኛ የረሃብ አደጋ ለተጋለጡ በአስር ሚሊዮኖች በሚቆጠሩ ሰዎች ላይ ሌላ የምግብ መናር እንደሚያስከትል ባለስልጣናቱ አስጠንቅቀዋል። ሞስኮ የራሷ እህልና ማዳበሪያን ለማጓጓዝ የተቀመጠው መሰናክል ካልተወገደ ከጥቁር ባህር ወደብ እህል ወደ ዓለም ገበያ እንዲጫን ከተደረሰው ስምምነት እንደምትወጣ ስታስፈራራ ቆይታለች።

የዩክሬን ልዑክ ሩሲያ ስምምነቱ በሚታደስበት እንደ ኤሮፓ አቆጣጠር ሐምሌ 18 ከስምምነቱ እንደምትወጣ 99 ከመቶ እርግጠኛ ነኝ ብለዋል። በዚህ ዓመት ለአምስት ተከታታይ ዓመታት ይቀራል የተባለው የዝናብ ወቅት እንደተገመተው ባለመሆኑ በአንዳንድ የምስራቅ አፍሪካ ሀገሮች ረሃብን መከላከል ተችሏል። ይሁን እንጂ የእርዳታ ባለስልጣናት አሁን ድረስ በሰባት የምስራቅ አፍሪካ

አገሮች 60 ሚሊዮን የሚጠጉ ሰዎች ለምግብ ዋስትና እጦት መጋለጣቸውን ጠቅሰው ተጨማሪ ጉዳት ሊደርስ እንደሚችል አስጠንቅቀዋል። የዓለም ምግብ ፕሮግራም የአደጋ ጊዜ ከፍተኛ ባለስልጣን ዶሚኒክ ፈሬቲ የጥቁር ባህል የጥቁር ባህል ባህር የእህል ስምምነት አለመታደስ ምስራቅ አፍሪካን በሚገባ ይጎዳል፣ በጣም እጅግ በጣም በከባዱ ሲሉ በጄኔቭ ለጋዜጠኞች በሰጡት መግለጫ ተናግረዋል።

በመጨረሻም የሩሲያው መንግስት የቴሌቪዥን የዋግነር ተዋጊ ቡድን መሪ ይቭጌኒ ፕሪጎዥን እና ጦራቸው ለአጭር ጊዜ ካካሄዱት አመጽ በኋላ የሩሲያው መከላከያ ሚኒስቴር ሶርጌ ሼይጉ ጦራቸውን ሲጎበኙ ለመጀመሪያ ጊዜ ለህዝብ የታዩበትን ቪዲዮ ዛሬ ሰኞ አሳይተዋል።

መከላከያ ሚኒስትሩ በሩሲያው ጦርነት ተሳታፊ መሆናቸው ከሚታወቁ የጦር አባላትና አዛዦቹ ጋር መቼና የት እንደተገናኙ ቴሌቪዥኑ ለይቶ አላመለከተም። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዛሬ ሰኞ ለጋዜጠኞች እንደተናገሩት በሩሲያ የተነሳው አመጽ የሩሲያ የውስጥ ጉዳይ ነው ብለዋል። ይሁን እንጂ በህገወጥ መንገድ ክራይሚያው

ወደ ራሳቸው ግዛት መቀላቀላቸውና በዩክሬን ላይ የሚያካሂዱት ጦርነት ፕሬዝደንት ፑቲን የሰሩት ትልቅ የስትራቴጂ ስህተት መሆኑን ያሳያል ሲሉ ዋና ጸሐፊው ገልጸዋል። ዩናይትድ ስቴትስ ባለፈው እሁድ በሰጠችው መግለጫ በሩሲያ ወታደራዊ አመራር ላይ ፕሬጉዥንና ያካሄዱት አመጽ በፕሬዝደንት ፑቲን የሁለት አስርት ዓመታት አገዛዝ ውስጥ በጣም ከባድ የሆኑ ስንጥቆች መኖራቸውን 16 ወራት በፈጀው የዩክሬኑ ጦርነታቸው

አስፈላጊነት ላይ ጥያቄዎችን መኖራቸውን ያመለከተ ነው ብለዋል። አድማጮች፣ ተምና ተመልካቾች ለምሽቱ የተመደበው የዜና ሰዓት በዚህ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ።

በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ላችሁ የሰኞ ምሽት ሰኔ 19 2015 ዓ.ም መሰናዷችን ይቀጥላል። ዝግጅቱን በመምራት አብሬያችሁ የምዘልቀው ኤደን ገረመ ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። የምሽቱ ዋና አዘጋጃችን ደግሞ ቆንጅት ታይናት፣ በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ በዌብና

ማህበራዊ ድረገጽ ደግሞ ፕሮዲሰራችን አባየው ገበያው አብረናሉ። ዝግጅታችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን አት ቪ አምሃሪክ ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር።

በኦሮሚያ ክልል ያለው የሲቪሎች ግድያና እገታ መፍትሄ እንዲሰጠው ተጠየቀ። እልባት ሊያመጣ የሚችል እርምጃ እንዲወሰድ ተቃዋሚ የፖለቲካ ፓርቲዎች ጥሪያቸውን አቅርበዋል። ለግድያ ለእገታው የኦሮሞ ነጻነት ሰራዊትን ተጠያቂ ያደረገው ኢዜማ መንግስት ድርጊቱን በወታደራዊ ዘመቻ እንዲከላከልም ጠይቋል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ መንግስትን በቸልተኝነትም ወቅሰዋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በበኩል

በኩላቸው በግድያና በእገታ ተግባሩ የተለያዩ አካላት እንደሚሳተፉ ገልጸው ገለልተኛ ምርመራ ይደረግ ሲሉም ጠይቀዋል። ችግሩ ሊፈታ የሚችለው ሁሉን አቀፍ በሆነ ፖለቲካዊ ድርድር ነው ሲሉም ፕሮፌሰሩ አክለው ተናግረዋል። በሌላ በኩል የኦሮሞ ነጻነት ሰራዊት ከሰላማዊ ሰዎች ግድያና እገታ ጋር በተያያዘ ድርጅታቸው ላይ የሚቀርበውን ውንጀላ አጣጥሏል። በጉዳዩ ላይ ከፌዴራል መንግስት ምላሽ ለማግኘት ሞክረን አልተሳካልንም። ኬኔዲ አባተ

Se acaban

በኦሮሚያ ክልል የተለያዩ አካባቢዎች በሰላማዊ ሰዎችና በመንግስት ኃላፊነት ላይ ባሉ ሰዎች ላይ የሚፈጸመው ግድያና እገታ እየጨመረ መምጣቱን ነው የፖለቲካ ፓርቲዎችና የድርጊቱ ተጠቂዎች የሚናገሩት። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገደፉን አልፏል ሲል ለገለጸው በኦሮሚያ ክልል በተለያዩ ቦታዎች በንጹሐን ዜጎች ላይ እየደረሰ ላለው እገታና ግድያ የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። ፓርቲው ቅዳሜ ሰኔ 17 ቀን 2015 ዓ ም ባወጣው መግለጫ

በኦሮሚያ ክልል ውስጥ እለት ከዕለት እየጨመረ የመጣው የንጹሐን ዜጎች መፈናቀል፣ እገታ፣ አፈናና ግድያ በከፍተኛ ሁኔታ ያስጨንቀኛል ካለ በኋላ በተለይ ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ኦነግ ሸኔ የተባለው የሽብር ቡድን በተለያዩ የኦሮሚያ ክልል ዞኖች በዜጎች ላይ እያደረሰ ያለው ውድመትና እንግልት ቀን በቀን እየተባባሰ መጥቷል ብሏል። ዶክተር ሙሉ አለም ተገኝ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው። እንደምታውቀው

ያደርጋሉ ተብሎ መንግስት ኦኔክሽን የሚለውና ራሱ የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ጀምረው ወደ አንድ ነጥብ ይደርሳሉ ብለን ተስፋ አድርገን እንደነበር የሚታወስ ነው። ሆኖም ግን ከዚህ ውይይት በኋላ ነገሮች ይስተካከላሉ ብለን እንጠብቅም። የከፋ ሁኔታ ውስጥ የገባንበት ሁኔታ እንዳለ የሚታይ ነው። የተለይ ንጹሃን ዜጎች መንቀሳቀስ አልቻሉም። እገታ ይደረጋል፣ ገንዘብ ይጠየቃል። የሚጠየቀው ብር በመንግስት ባንኮች ነው እየተላለፈ ያለው

ስለዚህ እንደው በጣም ባጭሩ በዚህ የዜጎች ሰላም እና ደህንነት ላይ መንግስት እያሳየ ያለው ቸልተኝነት እና ጉዳዩ አፋጣኝ እርምጃ ለመውሰድ አንደኛው ለጉዳዩ ተባባሪ እንደሆነ ጎ እንደሚያስወስደው እንዲያውቅ ሁለተኛው ደግሞ እነዚህ ታጣቂ ኃይሎች የሚፈጽሟቸው ግፍና በደሎች እየጨመሩ በመጣ ቁጥር ሕዝብ ውስጥ የሚፈጥረው ራስን የመከላከል ስሜት ውስጥ ሲያስገባ እንደ ሀገር ያለን ጸጥታና ደህንነት ሌላ ሌላ ስጋት ውስጥ ይገባል።

ትልቁ አስቸጋሪ ሌላ ነገር ደግሞ በመንግስት ውስጥ ያሉ ይህንን ኃይል የሚደግፉ አካላት እንዳሉ ራሱ መንግስትም በተደጋጋሚ በአካባቢ ላይ የሚኖሩ ዜጎችም ሲገልጹ ይሰማል።

የኢዜማ መግለጫ የወጣው ባለፉት ቀናትና ሳምንታት ተጨማሪ ሰዎች የእገታ ሰለባ መሆናቸው እየተዘገበ ባለበት ወቅት ነው። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የሰዴን ሶዶ ወረዳ አስተዳዳሪ የነበሩት አቶ በቀለ ቀቻ ማንነታቸው ባልታወቁ ታጣቂዎች መገደላቸውን የዞኑ ኮሚኒኬሽን ጽሕፈት ቤት ማስታወቁን ጠቅሰን መዘገባችን ይታወሳል። ከሳምንት በፊት ደግሞ ቁጥራቸው በውል ባይታወቅም ከ30 በላይ እንደሆኑ የተገመቱ አሽከርካሪዎችና ረዳቶች በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ

በተባለ ቦታ መታገታቸውን ቤተሰቦቻቸውና በምስራቅ ጎጃም ዞን የአማኑኤል ከተማ ነዋሪዎች ተናግረዋል። የታጋቾችና የሟች ቤተሰቦች ለተፈጸሙት እገታዎችና ግድያዎች ተጠያቂ የሚያደርጉት የኦሮሞ ነጻነት ሰራዊትን ነው። አጋቾቹ የታጋች ቤተሰቦች ከፍተኛ መጠን ያለው ገንዘብ እንዲከፍሉ እንደሚጠይቁና ገንዘቡ በተባለው ጊዜ ካልተከፈለም ያገቱትን ሰው እንደሚገድሉ ገንዘብ ከፍለው ከእገታ የተለቀቁ ሰዎች እንዲሁም የታጋች ቤተሰቦች ለአሜሪካ ድምጽ ገልጸዋል። ይሁን እንጂ በዩ

ዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ወዳ ተርቢ ሰሞኑን ለአሜሪካ ድምጽ በሰጡት ምላሽ ከሰላማዊ ሰዎች ግድያና እገታ ጋር በተያያዘ በድርጅታቸው ላይ የሚቀርበውን ውንጀላ አጣጥለዋል። በኦሮሚያ ክልል እየተፈጸመ ያለውን እገታና ግድያ በተመለከተ አስተያየታቸውን የሰጡን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ተናግረው በገለልተኛ አካል መጣራት አለበት ብለዋል።

የፖለቲካ ቀውስ ውስጥ ስለገባን በብዙ መንገዶች ብዙ ቀዳዳዎች አሉ። ጫካም የሚንቀሳቀሱት እኮ አንድ ቡድን ብቻ አይደለም።

ታጣቂዎች አሉ። ለዝርፊያም ተደራጅቶ ወጣቱ ጠመንጃ ከሚሊሻ ከምናምን እየቀማ መዝረፍ ነው። የመንግስት ጫ አለ ማለት ነው። የመንግስት ሽፍታ አለ። ስለዚህ ትንሽ ነገሮች እየተወሳሰቡ ሄደዋል ማለት ነው። ለምሳሌ እኔ ዘመድ የመንግስት ፖሊስ ነው፣ የፖሊስ አለቃ የሆነ በአባቱ አካውንት ሁለተኛና ሶስተኛ ዙር ላይ ነው የተያዘው

ገንዘብ ካላስገባልኝ ብሎ ማስፈራራ የላከ ኋላ ሲደረስበት የፖሊስ እንትን የአንድ አካባቢ የፖሊስ አለቃ ነው። ስለዚህ ያለው የፖለቲካ ቀውሱ ለብዙ ነገሮች ብዙ ክፍት አድርገዋል። ዞሮ ዞሮ ግን ኦሮሚያ አካባቢ ያለው እኛ ደጋግመን ጠይቀናል። በገለልተኛ አካል ካልተጣራ አስቸጋሪ ሁኔታ ነው ያለው።

ኢዜማ ግን አሁን ላለው ችግር መፍትሄ ለማምጣት መንግስት በኦሮሞ ነጻነት ሰራዊት ላይ የተጠናከረ ወታደራዊ እርምጃ መውሰድ እንዳለበት አሳስቧል። የተለያዩ ፖለቲካዊ ፍላጎቶችን በሰላም በድርድርና በውይይት ለመፍታት መሞከር ቅድሚያ የሚሰጠው ጉዳይ መሆኑን በአጽንዖት እንደሚያምን የገለጸው ኢዜማ፣ ሆኖም መንግስት በጣም ትንሽ የሚባለው ኃላፊነቱ፣ የሀገርን ሰላምና ደህንነት ማስጠበቅ በመሆኑ ህዝብን አስተባብሮ ዘመቻ በማካሄድ የሽብር ቡድን ሲል የገለጸውን የኦሮሞ ነጻነት ሰራዊትን አደብ

ማስገዛት ይጠበቅበታል ብሏል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ ይህንኑ አቋም ነው የሚያብራሩት። እንደምትሰማው የተደራጀ መከላከያ ሰራዊት ጠንካራ የጸጥታ መዋቅር እንዳለው በተደጋጋሚ እያሳየን ነው። መንግስት ምናልባት ለማየት ከቻል የተለያዩ ፊልሞችን ዶክመንትሪዎችን ሲሰሩ እያየን ነው ያለ ነው። ይሄ ባለበት ሁኔታ የሀገር ሰላምና ደህንነት አለማስጠበቅ አንደኛ ዳተኝነት ነው፣ ሁለተኛ ደግሞ ወይም የጉዳዩ ተባባሪ ነው ከሚያስብሉ ውጭ ሌላ ትርጉም ሊሰጥ

ስለዚህ የተጀመረው ውይይት ሰላም ውይይት መልካም ነው። እሱን ማጠናከር የምንደግፈው ጉዳይ ነው። ግን በሰላም በሚባል ሽፋን ውስጥ ዜጎች እየቀኑ ይህን መከራ መቀበል ይገባቸዋል ብለን ሱም አናምንም። በአስቸኳይ መፍትሄ ሊሰጠው ይገባል ብለን ነው የምናስበው።

ፕሮፌሰር መረራ ጉዲና በበኩላቸው እየተባባሰ ለሄደው ችግር እልባት ሊያመጣ የሚችለው ሁሉን አቀፍ የፖለቲካ ድርድር እንደሆነ ተናግረዋል። እዚህ ሀገር ምንድነው፣ መንግስት ቢሸሽም የሀገሪቱ ፖለቲካ ኃይሎች ተደራድረው አንድ ነገር ላይ ካልደረሱ በስተቀር የዚህ ሀገር ፖለቲካ የትም የሚደርስ የትም የሚሄድ አይመስለኝም። መንግስትም ብቻውን አቅም አጥተዋል። መንግስት እየቀባባ ነው የሚያልፈው። ያቀባብቶ ማለፉ ደግሞ ይሄው የገባንበት እልቂት ውስጥ ከቶናል።

በተወሰነ የሰሜን ውልቄት ቢቆምም ደግሞ ኦሮሚያ አካባቢ በተለይ በስፋት ቀጥሏል። እና ብዙ ጊዜ ደጋግሜ እኔ እንደሚለው ከመገዳደር ፖለቲካ ወደ መደራደር ፖለቲካ የአገሪቷን ፖለቲካ መቀየር በጣም ወሳኝ፣ አሁን ባለው ሁኔታ ስነታ ኃይሎችም ትግራይ፣ አማራ፣ ሌሎችም አካባቢዎች ጨምሮ ወደ ሰፊ ኦሮሚያ ይመጣል። ሁሉም ቦታ እኮ ሰራዊት ይፈል ሰራዊት እየተፈለገ ነው። ገባ ለዚህ ሆነ ፖለቲካ እንትኑ

ካልተፈታ በሰራዊትና በጉልበት ብቻ አትፈታውም። ነገሮች በመንግስት በፈለገበት መንገድ እየሄዱ አይደሉም። መንግስት ደግሞ ይህንን በሚሆን መንገድ ለህዝብ ለመግለጽም ሊቸገር ይችላል። ሲጨንቆ ነው መሰለኝ ዝም የሚለው ወዶ አይመስለኝም። ችግሮቹ እኮ ይታወቃሉ፣ መፍትሄዎቹም ይታወቃሉ እኮ ከሰሞኑ እየተባባሰ እንደሆነ የተገለጸውን ግድያና የእገታ ድርጊት በተመለከተ ከፌዴራል መንግስት ይሁን ከኦሮሚያ ክልል መንግስት በኩል እስካሁን ድረስ በይፋ የተሰጠ መግለጫ ይሁን ምላሽ

አይደለም ። እኛም ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ሙከራ የኃላፊዎቹ ስልክ ባለመነሳቱ ለጊዜው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።

የምትከታተሉት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ሰኔ 19 2015 ዓ ም ዘገባችንን ነው። የምሽቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔ መጽሔት ይቀጥላል።

ሁለት መቶ ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጉ እንዳሳሰበው ኢሰመኮ ገለጸ። በኢትዮጵያ ውስጥ ሲኖሩ የነበሩ ሁለት መቶ የሚሆኑ ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጋቸው በስደተኞችና ጥገኝነት ጠያቂዎች ደህንነት ላይ ስጋት የደቀነ ነገር በመሆኑ እንዳሳሰበው የኢትዮጵያ ሰብዓዊ መብቶች ኮሚሽን አስታውቋል። በአዲስ አበባ የሚኖሩ የኤርትራ ስደተኞች በበኩላቸው

በኤርትራውያንና ኤርትራውያን ወደ ሀገራቸው እንዲመለሱ መደረጉ በእኛም ላይ ይቀጥላል የሚል ስጋትን ደቅኖብናል ብለዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በበኩሉ እንዲመለሱ የተደረጉት ሰዎች ስደተኞችም፣ ጥገኝነት ጠያቂዎችም አይደሉም ብሏል። ገብረ ሚካኤል ገብረ መድህን ዘገባለው።

ማንነቱ እንዳይጠቀስ የጠየቀን አዲስ አበባ ውስጥ የሚኖር አንድ ኤርትራዊ ስደተኛ ከሶስት ቀናት በፊት ከአዲስ አበባ ተይዘው በግዳጅ ወደ ኤርትራ እንዲመለሱ ከተደረጉት ውስጥ ታናሽ ወንድሙ እንደሚገኝ ገልጿል። ወንድሙን ከነበረበት እስር ቤት እንደወሰዱትም ይናገራል። ሕጋዊ የመንቀሳቀሻ ወረቀት የላችሁም ብለው ነው ይዘው ያሰሯቸው። የወንድሜ የመንቀሳቀሻ ወረቀት አልታደሰም ነበር

በትግራይ በነበረው ጦርነት ምክንያት ከዛ ተፈናቅለን ከመጣን በኋላ ወረቀታችን አልታደሰም። ለምን ብትለኝ የስደተኞችና ከስደት ተመላሾች አገልግሎት ወረቀት አያድስልንም ነበር። ስለዚህ ምንም ማድረግ አልቻልንም።

በዚህ ምክንያት ተይዞ ለአንድ ወር ከሁለት ሳምንት ያህል ታስሮ ቆይቷል። በዚህ መልኩ ከሁለት ወራት በላይ ታስረው የቆዩ ሌሎች ስደተኞችም እንደነበሩ ለቪኦኤ የተናገረው አስተያየት ሰጪ የእስር ቤቱ ኃላፊዎች ከላይ በመጣ ትዕዛዝ ነው የታሰሩት ይሏቸው እንደነበረ ጠቁሞ፣ ይፈታልኝ ብለህ ማመልከቻ አስገባ ብለውኝ ማመልከቻ ካስገባው በኋላ ባለፈው ሐሙስ ውሳኔ ይሰጠዋል ብለውኝ ነበር። በዛው ቀን ግን ወደ ኤርትራ እንደወሰዷቸው ወንድሜ ደውሎ ነገረኝ ብለዋል።

ኢትዮጵያ ውስጥ ተጠልለው የነበሩት ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጉ የስደተኞችንና ከለላ ጠያቂዎችን ደህንነት ስጋት ላይ የሚጥል በመሆኑ አሳስቦኛል ብሏል የኢትዮጵያ ሰብአዊ መብቶች ኮሚሽን። የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምፅ ማብራሪያ ሰጥቷል።

ከቅርብ ጊዜ ወዲህ በተለይ የኤርትራ የስደተኞችና ጥገኝነት ጠያቂዎች በተለይ አዲስ አበባ ከተማ ላይ በርካታ ክፍለ ከተሞች ላይ ወረቀት የሌላቸው ሰዎች ወይም ደግሞ ከካምፕ እንዲወጡ ፍቃድ የሌላቸው ሰዎች ከተማ ላይ ተገኝተዋል በሚል ሲያዙ ቆይተው ነበረ። አሁን መጨረሻ ላይ ደግሞ የተወሰኑት ወደ ኤርትራ ተመልሰዋል። ነገር ግን ትንሽ ክፍተት ያየ ነው። እኛም የስደተኛ መታወቂያ አድሳት እና

ጥገኝነት ጠያቂዎች ምዝገባ ለሁለት አመታት በአግባቡ አልተሰራ። ሁለት አመት ረዥም ጊዜ ስለሆነ ይህን በተለየ ሁኔታ መስራት የሚቻልበት አሰራር እንዳያ ምክር ስንሰጥ ቆይተናል። ግን አሁንም ቢሆን በተለይ ደግሞ አሰራሩ ራሱ

ከሁለት ዓመት በአግባቡ ሲሰራ ስላልነበረ ክፍተት ሊኖረው ስለሚችል ይህንን ትኩረት ሰጥቶ እንዲመለከቱትና ስደተኞችና ጥገኝነት ጠያቄዎች አላግባብ እንግልት ውስጥ እንዳይገቡ ወይም ደግሞ የሚመለሱ የሚችሉበት ሁኔታ እንዳይፈጠር ክፍተቱን በትክክሉ እንዲመለከቱት ነው ስቴትመንቱን ያወጣ ነው። የስደተኞችና ከስደት ተመላሾች አገልግሎት በበኩሉ የኢትዮጵያ ሰብዓዊ መብቶች ኮሚሽን ያወጣው መግለጫ ለስደተኞች ደህንነት እየተወሰደ ነው ያለውንና

ዘርፈ ብዙ ሲል የጠራውን እርምጃ ግምት ውስጥ ያስገባ አይደለም ብሏል። ወደ ኤርትራ እንዲመለሱ የተደረጉት ሰዎች ስደተኞችም ጥገኝነት ጠያቂዎችም አይደሉም ብሏል። ከእነርሱ ጋር በስህተት ተወስደው የነበሩ አራት ስደተኞች ወደ ኢትዮጵያ እንዲመለሱ መደረጋቸውንም ገልጿል። የሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ግን ሰዎቹ ስደተኛም ሆነ ከሌላ ጠያቂዎች ባይሆኑም እንኳ

በዚህ መንገድ እንዲወጡ መደረግ አልነበረባቸውም ባይ ናቸው። አራሬስ የሚባለው የመንግስት ተቋም እነዚህ ስደተኞች አይደሉም ወይም ትገኝነት ጠያቄዎች ሳይሆኑ ከህግ ውጪ አገር ውስጥ የገቡ ናቸው ነው የሚል መልስ ሊሰጠን በህገ ወጥ መንገድ አገር ውስጥ ገብተዋልም ከተባሉ ፍርድ ቤት ቀርቦ በህግ አግባብ በህገ ወጥ መንገድ ነው የገቡት ከተባለ በዛ አግባብ መሰራት ነው የኖርበት ነው የኛ አቋም።

የኢትዮጵያ ሰብአዊ መብቶች ኮሚሽን ሁኔታውን ወደፊትም በቅርበት እንደሚከታተለው ገልጿል። በጉዳዩ ላይ አስተያየቱን የሰጠን ሌላ ኤርትራዊ ስደተኛም ወደ ኤርትራ እንዲመለሱ ከተደረጉት ሰዎች መካከል ከልጆቻቸው ተነጥለው የተወሰዱ እናቶችም እንደሚገኙባቸው ጠቅሶ እርምጃው በሌላውም ስደተኛ ዘንድ ስጋት መፍጠሩን ተናግረዋል። ኤርትራው ስደተኛ

የኤርትራ ስደተኛ በአሁኑ ጊዜ ጭንቀት ውስጥ ነው ያለው። ምክንያቱም ምናልባት አሁን የተጀመረው ኤርትራውያንን የማባረር ድርጊት በቀጣይ ወደ ሌሎቻችንም ይመጣል የሚል ስጋት አለብን። መንግስት ኤርትራውያንን ከአዲስ አበባ የማባረሩን ድርጊት ሊቀጥልበት ይችላል የሚል ፍርሃት ይዞናል። አሁን ለተባረሩት ሰዎች ምክንያቱ ምን እንደሆነ ግልጽ አለመሆኑ ደግሞ ስጋታችንን ጨምሮታል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ከዚህ ቀደም አውጥቶት በነበረ መግለጫ

አዲስ አበባ ውስጥ የሚገኙ ኤርትራውያን ስደተኞችና ከለላ ጠያቂዎች ማስረጃ ሰነድ የላችሁም በሚል ምክንያት እየታሰሩ መሆናቸውን አመልክቶ በተለያዩ ክፍለ ከተሞች ለእስር የተዳረጉ በመቶዎች የሚቆጠሩ ስደተኞችና ጥገኝነት ጠያቂዎች እንዳሉ ገልጾ ነበር። በስደተኞቹና ከለላ ጠያቂዎቹ ላይ የሚካሄደው የዘፈቀደ እስራትም ሊቆም እንደሚገባ ኮሚሽኑ አሳስቦ ለሁለት ዓመታት ተቋርጦ የቆየው የስደተኞችና ከለላ ጠያቂዎች መዝገባ

በአፋጣኝ እንዲጀመር ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በኦሮሚያ ማረሚያ ቤቶች ውስጥ መሻሻልም ጥሰትም አለ ሲል ኢሰመኮ አስታወቀ። በኦሮሚያ ማረሚያ ቤቶች ውስጥ አሁንም ድረስ ታራሚዎች ከፍተኛ የሆነ የጤና ጥበቃ አገልግሎት ተግዳሮቶች እንዳሉባቸው የኢትዮጵያ ሰብዓዊ መብቶች ኮሚሽን ገልጿል።

ኮሚሽኑ በክልሉ ባሉ ማረሚያ ቤቶች ላይ ለአንድ ዓመት ያህል ሲያካሄድ የቆየውን ጥናት ውጤት ትላንት ይፋ ሲያደርግ አጠቃላይ መሻሻሎችን ማስተዋሉን ገልጾ ሆኖም ግን አሁንም ድረስ የመብት ጥሰቶች እንደሚመዘገቡም አመልክቷል። ገልሞ ዳዊት ዝርዝሩን ያቀርብልናል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ጥናቱን ያካሄደው የጸጥታ ችግር ባለባቸው የጉጂና የወለጋ ዞኖችን ያጠቃለለ በአጠቃላይ ኦሮሚያ ውስጥ ባሉ ሰላሳ አንድ ማረሚያ ቤቶች ላይ መሆኑን አስታውቋል።

በጥናቱ ታራሚዎቹ ከፍተኛ የሆነ የጤና አገልግሎት ችግር እንዳለባቸው የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳ ሳለሜሳ ለቪኦኤ ተናግረዋል። ማረሚያ ቤቶች ውስጥ የላብራቶሪ አገልግሎት የለም። ስለዚህ ቀላል ህመም ለመለየት እንኳ ታማሚዎች ወደ ሌላ ተቋም ይላካሉ፣ አሊያም በሚታይባቸው ምልክት መድኃኒት ይሰጣቸዋል።

ይህ በማረሚያ ቤቶች በጣም ትልቅ ችግር ሆነዋል። በአንዳንድ ቦታዎች ለምሳሌ በምዕራብ ኦሮሚያ አሁንም ታራሚዎችን ለሕክምና ወደ ሌላ የጤና ተቋም ወስዶ ማሳከም ባለው የጸጥታ ችግር የሚቻል አይደለም። ስለዚህ የኦሮሚያ ጤና ቢሮ በማረሚያ ቤቶች ውስጥ ያሉትን የጤና አገልግሎት መስጫዎችን አቅም አሻሽሎ ለታራሚዎችም ልክ እንደ ሌሎች ዜጎች አገልግሎት መስጠት አለበት።

በክልሉ ፕሬዚደንት ለታራሚዎች ይሰጥ የነበረው ምሕረት መቆምም ሌላው የተመለከቱት ጉዳይ መሆኑን አቶ በዳሳ አለሜሳ አመልክተዋል። ይፈም ወጋራት ወጋ በኦሮሚያ ታራሚዎች በይቅርታ የተፈቱት ባለፈው አመት ነው። እሱም የተፈጸመው ከውሳኔው ከሁለት ዓመት በኋላ ነው። ሌሎች ክልሎች ውስጥ ቢያንስ በአመት ሁለቴ ሶስቴ ይቅርታ ያገኛሉ። በዚህ ምክንያት

በአንድ የክስ መዝገብ የተከሰሱ ታራሚዎች ወደ ሌሎች ክልሎች ዝውውር እየጠየቁ ተዛውረው በይቅርታ እየተፈቱ ነው። ከእነሱ ጋር ተከስሰው ተፈርዶባቸው በኦሮሚያ ማረሚያ ቤቶች ውስጥ ያሉ ግን እዚያው በእስር ላይ ናቸው። ይህ ሁኔታ ታራሚዎች በክልሉ መንግሥት ላይ ያላቸውን አመኔታ የሚያጎድል ስለሆነ የክልሉ ፕሬዝደንትና ጉዳዩ የሚመለከታቸው ይህንን ማጤን አለባቸው።

አሁን ያለው የዋጋ ግሽበት ለታራሚዎች በሚቀርቡ አገልግሎቶች ላይ አሉታዊ ጫና ማሳደሩን ማስተዋላቸውን አቶ በዳሳ አመልክተው በታራሚዎች መዝገብና በሰብአዊ መብቶች አያያዝ ላይ ግን መሻሻል ማስተዋላቸውን ገልጸዋል። ሌላው በዚህ ዓመት የጸጥታ ችግር በሚስተዋልባቸው ወሰን አካባቢ ባሉ ማረሚያ ቤቶች የደረሱ ጥቃቶች አሳሳቢ መሆናቸው ከተነገረ ሁኔታዎች መካከል የሚገኙ መሆናቸው ታውቋል።

ባለፈው ታኅሣሥ 30 በምዕራብ ጉጂ ዞን ማረሚያ ቤት ላይ በተፈጸመ ጥቃት የማረሚያ ቤቱ ጠባቂዎች መገደላቸውንና ከ500 በላይ ታራሚዎች ማምለጣቸውን የአካባቢውን ባለስልጣናትና ነዋሪዎችን ዋቢ አድርጎ የአሜሪካ ድምፅ በወቅቱ ዘግቦ ነበር። አሁን ግን እነዚያ ማረሚያ ቤቶቹ ከጸጥታ ስጋት ውጭ መሆናቸውን የኦሮሚያ ማረሚያ ቤቶች ኮሚሽነር ኢብራሂም አጂ ለቪኦኤ ገልጸዋል። ወረጋ ፈዱራ ራኮሌን ቁናመንጅሩ ኢኒሌ በኪሳት ሬቤ ፈኬና ፉጂሊጣ።

ቄልም ወለጋ ከንከነ ረአፍ ብራት የተረኮኑ በፊት በምዕራብ ጉጂና በቄለም ወለጋ ችግሮች ተከስተው የነበረ ቢሆንም አሁን ሁሉም ወደ ቦታው ተመልሷል። በኦሮሚያ ክልል ያሉ ማረሚያ ቤቶች የሚጠበቅባቸውን አገልግሎት እየሰጡ ናቸው። ለታራሚዎች ይሰጥ የነበረው ይቅርታና ምሕረት መቀነሱን በሚመለከት በጨፌ ኦሮሚያ የህግ አስተዳደርና የሰው ኃይል ልማት ቋሚ ኮሚቴ ሰብሳቢ አቶ ገብረ ሩጌሳ ምላሽ ሰጥተዋል።

ወንቲ ገሩ ቁልቁልናን ሆጀተኒ ፍ ቀአ ቁልቁልና ቀባቹ መለቶን ተኮተኮ አገርሲሱ ወይ ጅራቴ እሞ ዴቢኤ ሚደ አካን ጌስን ወንቲ ፌገኖ በርባዱ ኬስ በይቅርታ እንዲፈቱ የተወሰነላቸው ሰዎችን በተመለከተ ውሳኔው የተላለፈው ያለ ጥናት ከነበረ መልሶ ማየት አስፈላጊ ነው። አሁን አንተ ሌሎች ክልሎች ታራሚዎችን በይቅርታ እየፈቱ ነው፣ ኦሮሚያ ግን ያንን እያደረገ አይደለም ላልከኝ

ያንን ምናልባት የክልሉ ነባራዊ ሁኔታ የሚወስነው ይሆናል። ሊዘገይ የሚችለው በይቅርታ የሚለቀቀው ታራሚ ወደ ህዝብ የሚቀላቀል ስለሆነ በቂ ጥናት ስለሚፈልግ እንጂ ያንን ዕድል ሙሉ በሙሉ ለመዝጋት አይደለም። በሰብአዊ መብቶች ኮሚሽኑ ሪፖርት ውስጥ ስለተገለጹት ጥሰቶች አቶ ገብሬ ሲመልሱ፣ ተጠያቂዎችን ህግ ፊት የማቅረቡ ሥራ እየተከናወነ እንደሆነም አመልክተዋል። ለአሜሪካ ድምፅ ገልሞ ዳዊት ከቢሾፍቱ

የጡረታ ክፍያ ሳያገኙ በመቆየታቸው ለብርቱ ተግዳሮቶች መዳረጋቸውን በራያ አላማጣና አካባቢዎቹ የሚኖሩ ጡረተኞች አስታወቁ። በአካባቢዎቹ ከአንድ ሺ ስድስት መቶ የሚበልጡ የጡረታ ክፍያ ባለመብቶች ከሁለት አመታት በላይ ጡረታ እንዳልተከፈላቸው እየተናገሩ ይገኛሉ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ክፍያ ለመፈጸም መረጃ የማጣራትና የማደራጀት ስራ እያከናወነ መሆኑን ከማመልከት ውጭ ዝርዝር መረጃ አልሰጠም።

መስፍን አራጌ ተከታዩን ዘግቧል።

የኢትዮጵያ ሰብአዊ መብቶች ኮሚሽን ጥናቱን ያካሄደው የጸጥታ ችግር ባለባቸው በአላማጣ ከተማ የ ዜሮ አምስት ቀበሌ ነዋሪዋ ሸዋዬ ሞላ ባለቤታቸው ሞላ ምዴን የዛሬ ዓመት በሞት አጥተዋል። ባለቤታቸው የሞቱት ይተዳደሩበት የነበረው የጡረታ አበል በመቋረጡ በችግርና በሕመም ምክንያት እንደሆነ ገልጸዋል። ባልተቤቴ ጡረታ ነበረው። በጡረታ ነው የምንተዳደረው ነው የነበረው። በኋላ ታመመብኝ። ጡረታ ማቆመ፣ ታሞ ማሳከሚያውም የምንበላውም ችግር ሆነብን። በዚያው ነው የምንተዳደረው

አሁን ባሌ ሙቶ ወብኛል። ችግር ነበር ጠባ ወቅት ነው የነበረው የዚያን ጊዜ ወደ ስድህ መታከም ያለ ወደ መሄጃ ወደዚያ መሄጃ የሌለ ገንዘብ የሌለ በምናችን እንቀሳቀሳለን። ያልተቤተ የሞተው በችግር ነው። በረሀ በረሃ በጥማት ላይታችያልነ ተንገላክተን አንዱም ስንል አንዱም ስንል

የሚረዳነም የለም። ዞሮ ዞሮ ባሌ ከዓለም ተለየብኝ። ከዓለም ተለይቶ አመቱ ነው የሞተው አመቱ ልጆቻቸውን ጨምሮ አራት ቤተሰብ የማስተዳደር ኃላፊነት የወደቀባቸው ወይዘሮ ኑሮ በእጅጉ እንደከበዳቸው ይናገራሉ። ልጆች አሉኝ፣ ያው የሚረዳ ልጅ የለኝ። ዝም ብለን ያው ቢያገኙም ቢሉም ልጆቹ ወደዚያ ወደዚህ ብለው ከሻም ምናምንም ተሸክመው ካገኙ ያመጣሉ። ካጡም ያው ዝም ብለን እንግዲህ ቆሎም እንደዚህ ገዛ እስከነ ቆርጥ መነ ውሀችን

ሆነ። እንዴት እናደርጋለን? አለ። የራያ አላማጣና አካባቢው ጡረተኞች ተወካይ እንደሆኑ የሚናገሩት ሻለቃ በአሻ ደረጃ በራ በራያ አላማጣ አካባቢ የሚኖሩና ሀገራቸውን በተለያዩ ዘርፎች ያገለገሉ 1600 ጡረተኞች የጡረታ ክፍያ ሳያገኙ 24 ወራት መቆጠራቸውን ገልጸዋል። 2013 ላይ በነበረው ጦርነት ጀምሮ እስካሁን ጡረታ ያላገኘ ሰው ነው ያለ። 24 ወር ሙሉ ነው ይሄ። ደግሞ በተደጋጋሚ ለፌዴራል ሪፖርት አድርጓል። ፌዴራል እንደ ምክንያት የሚነግረው

ዶኩሜንታችሁ ወይ ማህደራችሁ ማይጨው ነው በሚል ነው ማህደራቸው ያለው ማይጨው እንደሆነና ሄዶ ለማምጣት የደህንነት ስጋት እንዳለባቸው ተወካዩ ተናግረዋል። ማይጨው እንዳንሄድ ደግሞ አንደኛ መከላከያ የለም፣ የፌዴራል ፖሊስ የለም። ሰው እየታፈነብን ነው። አማራ ናቸው የሚል አስተሳሰብ ስላለ ወይም ኛም ደጋፊ አደላቸው የሚል አስተሳሰብ ስላለ ሰዎች እየታሰሩ ነው። የትግራይ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎም ክልል ውስጥ የደህንነት ስጋት እንደሌለ ተናግረዋል። ትግራይ

ሰው እንዳይንቀሳቀስ የሚቀለቅል ስርዓት ነው ያለም፣ ተግባርም የለም። ሰው እንደወጣ የሚታረድበት አካባቢ የት እንደሆነ እናውቀዋለን። በማንነቱም በሃይማኖቱም በሌላ ምክንያት የሚጨፈጭ በቁሙ በእሳት የሚቃጠልበት የት እንደሆነ እናውቀዋለን። ማቸው ገብቶ ለመውጣትም የትኛውም የትግራይ አካባቢ ችግር እስካልፈጠርክ ድረስ ማን ሰው የለም። ሰራ ውንጀላ ነው ማለት ነው። በእርግጠኝነትም የጡረተኞቹ ድምፅ ነው ብዬ አላት። የራያ አላማጣ አካባቢ ጡረተኞች ተወካይ ሻለቃ ባሻ ደረጀ ግን የፌዴራሉ ማህበራዊ ዋስትና አገልግሎት ባለሙያዎቹን ማይጨው

ልኮ ማህደራቸውን እንዲያስመጣ ጠይቀዋል። እና አሁን እኛ እየፈለግ ነው ያለው አንደኛ፣ ውዝፍ ገንዘባችን ይሄ ይከፈለን ነው። ሁለተኛ ደግሞ ማህደራችን ወደ ሰሜን ወሎ ይዛወርልን፣ እዚያ የሴኩሪቲ ችግር ስላለ እዚያ አይለን መቀበልም መሙላትም አንችልም ነው።

ማህበራዊዋትና የሚሰጠው መልስ ግን አድጋቢ አይደለም፣ የሀላፊነት ስሜት ያለው አይደለም። ሜገ ብቻ ያለው ከዋናው ሀላፊም ለማገናኘት ፈቃደኛ አልሆነም። ያወጥቻ ይወጥቻለ። አቶ ረዳኢ በበኩላቸው የጡረታ ክፍያ አለመከፈል በተለያዩ አካባቢዎች እየታየ ያለ ችግር መሆኑን አብራርተዋል። ትግራይ ያሉ በሙሉ ጡረተኞች እኮ እየተከፈላቸው አይደለም። ባለፈው አይተህ ከሆነ የዛሬ ሳምንት ይመስለኛል በሰላማዊ ሰልፍ ወጥተው ነበረ። ስለዚህ ትግራይ ያለው የመንግስት ሰራተኛ እኮ በተገቢው ደሞዙ እየተቀበለ አይደለም። በዚህ ምክንያት የደረሰባቸው በደል ይሆናል።

እንደ ማንኛውም ትግራይ አካባቢ ያለ የጡረተኛ ሊሆን ይችል የሆነ አስባለሁ። ለአሁኑ ግን አላማታ ከኛ ስራ ደርሰን፣ እንደዛ ነው እንደዛ አይደለም ልልህ አልችልም። የጡረታ አበላቸው በመቋረጡ ለምግብና ለህክምና የሚከፍሉት በማጣታቸው የሞቱ ሰዎች እንዳሉ ሻለቃ ባሻ ደረጀ አስታውቀዋል። ከሁለት ሺ አስራ ሶስት ጀምሮ እስካሁን በህመምና፣ መቼም ምግብ ከሌለ ህመም አለ በሽታ አለ። እስካሁን ወደ ሀያ ዘጠኝ ሰው ጡረተኛ የሞታለ። ሌላ መተዳደሪያ ያለ ሌላው ሰውም

ለመታደግ ማህበራዎችና የሚሰጠው መልስ ግን አጥጋቢ አይደለም። ሞቱ የተባሉት ሰዎችን ቁጥር ከህክምና ተቋማት የሚሆን ከሌሎች መረጃ ምንጮች ማረጋገጥ አልተቻለም። ይሁን እንጂ የችግሩን ውስብስብነትና የሞት አደጋ መከሰቱን የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ ሀይሉ አበራ ለቪኦኤ አረጋግጠዋል። እነዚህ የጡረተኞችን ጉዳይ በተመለከተ በተደጋጋሚ ለሁሉም የሚመለከታቸዋል የሚባሉ ባለስልጣኖች አሳውቀናል። ፌዴሬሽን ምክር ቤት እራሱ አሳውቀናል። ገንዘብ ሚኒስትር አሳውቀናል። ጡረታና ማህበራዊ የሚመለከት ኤጀንሲ

ደብዳቤዎቹ በአካል ሰዎቹ እንትን ሊሉን አልቻሉም። ደብዳቤውን አስገብተን እንትን አድርገናል አሉ የተባሉ የሀገሪቱ ከፍተኛ ባለስልጣኖች እንዲያውቁት አድርገናል። ከተማ አስተዳደሩን በአቅሙ የሞከረው ነገር ይኖር ይሆን? አንደኛ እርዳታ የሚባል ነገር የለም። እንግዲህ በዚህ ዓመት እኮ ሁለት ጊዜ ብቻ ነው፣ በዛውም አነስተኛ ቁጥር ነው። እንትን የተደረገው ፕራዮሪቲ እነሱን ታርጌት የተደረገበት ሁኔታም ነበረ። እና ምንም ይሄ ነው የሚባል የተደረገላቸው ነው። እኛ ደግሞ ጩኸት ከማሰማቶች ምንም ልናደርግ አልቻለ። አንደኛ በጀት የለም። ያለ በጀት ነው ከተማውንም እየመራን ያለን የእኛ ብቻ ማለም

ጥያቄ ያለባቸው ቦታዎች በሙሉ ያለ በጀት ነው እየተመሩ ያለ ስለዚህ ብዙ ሰዎች ህይወታቸው አልፏል እንግዲህ በችግርም የችግሩ ስፋትና ጥልቀት በጣም ከባድ ነው ዘግናኝ ነው እኔ የሚጠየቅ ሰውን ካለ በህግ መጠየቅ ነው ያለበት ለምን እንደተዘጋ በእጅ ስልካቸው ላይ ያገኘናቸው በመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የጡረታ መዝገባና መወሰኛ ዳይሬክተር ሸዋንግዘው ታየወርቅ መረጃ የመመርመር ስራ እየሰራን ነው ከማለት ውጭ ተጨማሪ ማብራሪያ ሳይሰጡን ስልካቸውን ዘግተዋል ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

የአየር ንብረት ለውጥና ግጭትን ጨምሮ በተደራራቢ አደጋዎች ምክንያት በሚሊዮኖች የሚቆጠሩ የአፍሪካ ቀንድ ነዋሪዎች በአስቸኳይ የረሀብና የጤና ቀውስ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት ተቋማት አስጠነቀቁ። ተቋማቱ ያወጡትን መግለጫ አስመልክቶ ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች።

በምስራቅ አፍሪካ ቀጠና የሚገኙ ሰባት ሀገራት ከዚህ ቀደም ታይቶ በማይታወቅ የምግብ ዋስትና እጦት ውስጥ መሆናቸውን ያለ ምግብ ፕሮግራም አስታውቋል። 60 ሚሊዮን የሚሆን ሕዝብም ንቁና ጤናማ ሆነው ለመቆየት የሚያስፈልጋቸውን በቂ ምግብ እንደማያገኙ በወጣው ሪፖርት ይፋ አድርጓል። የተቋሙ ከፍተኛ የአደጋ ጊዜ ኃላፊ ዶሚኒክ ፌሬቲ ይህ የረሃብ ቀውስ የተመጣጠነ ምግብ እጦት መጠን እንዲጨምር ማድረጉን ገልጸው

በአፍሪካ ቀንድ ከአምስት ሚሊዮን የሚበልጡ ከአምስት ዓመት በታች ያሉ ህጻናት ለከፋ የምግብ እጥረት መጋለጣቸውን አስታውቀዋል። ከነዚህ የከፋ የተመጣጠነ ምግብ እጥረት ካለባቸው ህጻናት መካከልም አንድ ነጥብ ሰባት ሚሊዮን የሚሆኑት ልዩ የምግብ ድጋፍ ካላገኙ ለሞት ሊዳረጉ እንደሚችሉ አስጠንቅቀዋል። ፌሬቴ ያክለው እነዚህ አስደንጋጭ አሃዞች በአንድ ድንገተኛ አደጋ ብቻ የተከሰቱ አለመሆናቸውን ያብራራሉ።

ስትን ካ -9 ባለፉት ሶስት ዓመታት ውስጥ ምስራቅ አፍሪካ ኮቪድ-19 የኤቦላ ወረርሽኝና ሌሎች እንደ ኮሌራና ኩፍኝ የመሳሰሉ ተላላፊ በሽታዎችን አስተናግዷል። ደንግ የተሰኘው የበርሃን በጣ ወረርሽኝም በአካባቢው የሚገኘውን ሰብሎችና መተዳደሪያዎች አውድሟል።

ከሁሉ የከፈው ደግሞ በቀጠና ያለው ሰፊ ግጭትና አለመረጋጋት በሚሊዮኖች የሚቆጠሩ ሰዎች ቤታቸውን ጥለው እንዲሰደዱና እንደ ኢትዮጵያ፣ ሶማሊያና አለመታደል ሆኖ እንደ ሱዳን ባሉት ሀገራትም አዳዲስ ስደተኞችና ተፈናቃዮች እንዲፈጠሩ አድርጓል። በአፍሪካ ቀንድ መጣል የጀመረው ዝናብ በታሪክ ለመጀመሪያ ጊዜ ረጅም ጊዜን ላስቆጠረው

የድርቅ አደጋ እፎይታን ቢያስገኝም የተባበሩት መንግስታት ድርጅት ተቋማት ግን ዝናብ ብቻውን ቀውሱን ለማስቆም በቂ እንዳልሆነ እያስጠነቀቁ ነው። በእርግጥም የዓለም ጤና ድርጅት ሪፖርት በአፍሪካ ቀንድ የሚኖሩ ሰዎች ከፍተኛ የጤና አደጋዎችን እየተጋፈጡ መሆናቸውን ያመለክታል። በጤና ተቋሙ የአስቸኳይ አደጋ ዋና ኃላፊ የሆኑት

ሊዝቤት አልብሬች እንደሚያስረዱት አምስት ዓመታትን በዘለቀው ድርቅ ሳቢያ በርካታ የጤና ችግሮች ተከስተዋል። በከፍተኛ ዝናብ እና ከባድ የጎርፍ አደጋዎች በተጎዱ አካባቢዎችም የጤና ችግር እየተባባሰ እንደሚሄድ አስጠንቅቀዋል።

በቅርቡ በአፍሪካ ቀንድ በተከሰተው የጎርፍ አደጋ ባለፈው ዓመት እና በዚህ ዓመት እንደ ኮሌራ እንዲሁም ኩፍኝ የመሳሰሉ ወረርሽኞችን እያየን ነው። ቁጥሩ በጣም ከፍተኛ የሆነ የወባ በሽታም አለ። ስለዚህ በጎርፍ ተጽዕኖ ምክንያት እነዚህ በሽታዎች እየተባባሱ ሲሄዱ እያየን ነው።

በምዕራቡ የአፍሪካ ቀንድ ክፍል ከድርቁ ጋር ተመሳሳይ የሆነ ሁኔታ በቀጠለበት ወቅት በምስራቁ አካባቢ ተጨማሪ ዝናብ የሚጠበቅ በመሆኑ የዓለም ጤና ድርጅት አዳዲስ ፈተናዎችን እንዲጋፈጥ እያደረገው መሆኑን አልብሬችት ጨምረው ገልጸዋል። ሁለቱም ከባድ የአየር ሁኔታ ክስተቶች የንጹህ ውሃ አቅርቦትን እንደሚቀንሱም አስረድተዋል። ይህ ሁኔታ የወባና ሌሎች ውሃ ወለድ በሽታዎች እንዲስፋፉ እንደሚያደርግና

በሰዎች ያመጋገብና የጤና ሁኔታ ላይ አሉታዊ ተጽዕኖ እንደሚያሳድርም አክለው ገልጸዋል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ይህ ምሽቱን የመጀመሪያውን አጋማሽ መሰናዶዎቻችንን አጠናቀን ወደ ሁለተኛው አጋማሽ እንሻገራለን።

ተከታዩ መሰናዶ አፍሪካ ነክ ጉዳዮች ነው።

በዛሬው ምሽት የአፍሪካ ነክ ርዕሰ ጉዳዮች ፕሮግራማችን ላይ በሶማሊያ ላይ የተጣለው የመሳሪያ ማዕቀብ እንዲነሳ የሀገሪቱ ፕሬዝዳንት የጸጥታ ምክር ቤትን መጠየቃቸውና የተንታኞችን አስተያየት ይዘናል። በሶማሊያ ላይ የተጣለው የመሳሪያ ማዕቀብ ዓላማውና ምክንያቱ አሁን ካለው ሁኔታ ጋር

አይጣጣምም በሚል የሀገሪቱ ፕሬዚዳንት ሀሳን ሼክ መሀመድ የጸጥታው ምክር ቤት ማዕቀቡን እንዲያነሳ ተማጽነዋል። አንዳንድ ተንታኞች እንደሚሉት ግን ሀገሪቱ የምትገዛቸውን መሳሪያዎች አሸባሪዎች እጅ ስላለመግባታቸው ማስተማመኛ የለም ይላሉ። አህመድ መሀመድ ከሞቃዲሾ ያደረሰንን ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል።

ሕገ ወጥ የመሳሪያ ዝውውርን ለመቆጣጠር መንግሥታቸው በቂ የሆነ የአሰራር ዘዴ በተግባር ላይ መዋሉን ፕሬዚደንት ሐሳን ሼክ መሐሙድ ለጸጥታው ምክር ቤት አስታውቀዋል። መሳሪያም በባለቤትነት መያዝ ማምረት፣ ማከማቸትና አጠቃቀምን በተመለከተ መንግሥት ሕግ ማውጣቱን ተናግረዋል።

በሶማሊያ ላይ የተጣለው የጦር መሳሪያ ማዕቀብ ሙሉ ለሙሉ እንዲነሳልን የምናቀርበው ጥሪ ክብራን ተወካዮች እንድትደግፉት እለምናችኋለሁ። ይህም በማድረጋችሁም ለዋላዊነታችንን ለማረጋገጥ በምናደርገው ጥረት ጉልበት ትሰጥኗላችሁ፤ እንዲሁም ሽብርተኝነትን በአስተማማኝ ለመደምሰስና ሰላማዊና የበለጸገች ሶማሊያን ለመገንባት ጉልበት ይሆንናል።

የሶማሊያው መሪ አያይዘውም የአሁኗ ሶማሊያ ምክር ቤቱ ማዕቀቡን በጣለበት ወቅት እንደ አውሮፓያን አቆጣጠር 1992 ዓ.ም የነበረችው ሶማሊያ አይደለችም ብለዋል። በሶማሊያ የአፍሪካ ሕብረት የሽግግር ልዑክ ኃላፊ የሆኑት ሞሐመድ ኤል አሚን ሶፍ የፕሬዚደንቱን ጥሪ አስተጋብተዋል። ኃላፊው አክለውም አገሪቱ አልሸባብን በመዋጋት ረገድ ያስመዘገበችውን ውጤት ጠብቆ ለማቆየትና በቡድኑ ላይ የሚደረገው ጥቃት ቀጣይነት እንዲኖረው ዓለም አቀፍ የተቀናጀ ጥረት አስፈላጊ ነው ብለዋል።

ነፃ የወጡ አካባቢዎች ተይዘው እንዲቆዩና በግንባር ያሉ ወታደራዊ ሰፈሮችን እንዲረከቡ የሶማሊያ የጸጥታ ኃይሎች አመራር መደገፍ አለብን። እነዚህ ኃይሎች አልሸባብን ለመዋጋትና ነጻ የወጡ ቦታዎችን ለማረጋጋት አቅርቦት ያስፈልጋቸዋል። ለዚህም የጦር መሳሪያ ማዕቀቡ መነሳት አስፈላጊ ነው። ሶማሊያ በአልሸባብ ላይ ወታደራዊ ዘመቻ በማድረግ ላይ ነች። የጥቁር አንበሳ ዘመቻ ብሎ የሰየመውን ሁለተኛ ዙር ዘመቻ

በአልሸባብ ላይ ለመጀመር መንግሥት በዝግጅት ላይ ነው በመጀመሪያው ዙር ዘመቻ የሶማሊያ ሠራዊትና የጎሳ ሚሊሽያዎች ተሳትፈዋል ባለፈው ጥር ከአገራቱ ጋር በተደረሰው ስምምነት መሠረት በሁለተኛው ዙር ዘመቻ ከኢትዮጵያ ኬንያና ጅቡቲ የሚመደቡ ወታደሮች ይሳተፋሉ ሳሐን የተሰኘና በአፍሪካ ቀንድ ላይ የፖሊሲ ጥናት የሚያካሂድ ተቋም ሊቀመንበር የሆኑት ማት ብራይደን እንደሚሉት የማዕቀቡ መነሳት የሶማሊያን ሉዓላዊነት ለማስረገጥ አዎንታዊ እርምጃ ቢሆንም

በአገሪቱ ያለውን የጸጥታ ሁኔታ እንደሚቀይር ግን ተጨባጭ ማስረጃ የለም። የመሳሪያ ማዕቀቡ መነሳት ሁኔታዎችን ይቀይር ወይም የመንግሥትን ወታደራዊ አቋም ለማጠናከር ይረዳ እንደሁ ግልጽ አይደለም። መንግሥት ወታደራዊ ድጋፍ ለማግኘት እንዲችል የተፈቀዱ ነገሮች አሉ። የተወሰኑ አይነት መሳሪያዎችን የተመለከቱ ጥቂት የመሳሪያ ግዥ ገደቦች ናቸው የቀሩት። ማዕቀቡ ቢነሳ እንኳን ሶማሊያ ከባድ መሳሪያዎችን ለመግዛት የገንዘብ አቅሙ የላትም ብለዋል ብራይደን በመቀጠል

እንደ ኬንያና ኢትዮጵያ ያሉ አገራት ማዕቀቡን ቢቃወሙም መሳሪያ በአደገኛ ቡድኖች እጅ ይወድቃል የሚል ስጋት አላቸው። በተጨማሪም በጸጥታው ምክር ቤት አፍሪካ የተወከለችው በሦስት አገራት ነው። የአፍሪካ ኅብረት ማዕቀቡ መነሳቱን አይደግፍም ሲሉ ተናግረዋል ብራይደን።

የመሳሪያ ማዕቀቡ መነሳት የሶማሊያ ጎረቤቶችን የሚያሳስባቸው የፌዴራል መንግስቱ የመሬትም ሆነ የባህር ድንበሩን በመቆጣጠር ላይ አይደለም የሚል ነው። በመሆኑም ማዕቀቡ እያለም መሳሪያ ወደ ሶማሊያ እንደልብ በመግባቱ ያሳስባቸዋል። በሞቃዲሹ በጸጥታ ጉዳይ ላይ ምርምር የሚያደርጉት ሳሚራ ጋይድ በበኩላቸው የማዕቀቡ መነሳት በዚህ ወቅት እጅግ አስፈላጊ ነው ይላሉ። ምክንያታቸው ደግሞ አገሪቱ ከአልሸባብ ጋር ውጊያ ላይ በመሆኗ

countries is in war against a terror group it needs all the capacities that it can ሀገሪቱ ከአሸባሪ ቡድን ጋር ጦርነት ላይ ነች። ይህንን ቡድን ለመዋጋት እና ከሶማሊያ ምድር ለማጥፋት የመሳሪያ አቅም ያስፈልጋታል። አሁን ያለው የጸጥታ ሁኔታ የመሳሪያ ማዕቀቡ መነሳት እንዳለበት የሚያመላክት ነው። ሳሚራ አክለውም ሶማሊያ ማዕቀቡ እንዲነሳላት ብትጠይቅም የጸጥታው ምክር ቤት በቅርቡ ማዕቀቡን ያነሳል ብለው እንደማይጠብቁ ተናግረዋል።

በሶማሊያና በጸጥታው ምክር ቤት መካከል ግልጽ የሆነ ፍኖተ ካርታ እስከሚበጅ ድረስ ማዕቀቡ ይቀጥላል ባይ ናቸው። የድንበርና የባህር ወደብ ቁጥጥርን የመሰሉ ጉዳዮች ማዕቀቡን ፖለቲካዊና ቴክኒካዊ ይዘት ይሰጡታል ብለዋል። የጠቀስኩትን ፍኖተ ካርታ መመዘኛዎችንና የቁጥጥር ስልቶችን እንዲሁም ሁለቱም ወገኖች ያስመዘገቡትን ውጤት የሚያሳይ መለኪያ ሳያስቀምጥ

የጸጥታው ምክር ቤት ማዕቀቡ እንዲነሳ የቀረበውን ጥሪ የሚቀበል አይመስለኝም። በሶማሊያ ያለው የፖለቲካ ውዝግብ ማዕቀቡ እንዳይነሳ ጋሬጣ እንደሆነም ተንታኞች ይናገራሉ። ኢስማኤል ኦማር ዳልማር ሊንኪን ገቨርነንስ በተሰኘ የፖሊሲ አማካሪ ተቋም የፖለቲካ ተንታኝ ናቸው።

የመሳሪያ ማዕቀቡ የፖለቲካና የጸጥታ ጉዳይ ነው። ፕሬዚደንት ሙሐመድ የፖለቲካ ፈቃደኝነት ቢያሳዩም በተለይም በፑንትላንድና በሶማሌላንድ የሚታየው የፖለቲካ ውዝግብ ለጸጥታው ምክር ቤት ያቀረቡት ጥያቄ ላይ ተጽዕኖ ይኖረዋል። በአውሮፓውያን አቆጣጠር 1992 በሶማሊያ ማዕከላዊ መንግሥት መፍረሱንና የእርስ በርስ ጦርነት መለኮሱን ምክንያት በማድረግ የጸጥታው ምክር ቤት በአገሪቱ ላይ የመሳሪያ ማዕቀብ ጣለ።

ከ11 ዓመት በኋላ እንደ አውሮፓን አቆጣጠር 2013 አገሪቱ የጸጥታ ኃይሏን እንድትመሠርትና የዜጎቿን ደህንነት መጠበቅ ትችል ዘንድ የተወሰኑ መሣሪያዎችን እንድታገኝ በውሳኔ ሐሳብ 293 መሠረት ምክር ቤቱ ማዕቀቡን አላልቷል። 30ኛ ዓመቱን ያሳለፈው ማዕቀብ የጸጥታው ምክር ቤት ከጣላቸው የመሣሪያ ማዕቀቦች ሁሉ ለረጅም ጊዜ የቆየ ነው።

አስከትለን የምናልፈው ደግሞ ወደ ስፖርት ዘገባ ነው። የ2015 ዓ ም የኢትዮጵያ ብስክሌት ሻምፒዮና በመቀለ ከተማ ተካሂዷል። የሳውዲ አረቢያ ፕሮሊግ የዓለም ስመጥር ተጫዋቾችን ማዘዋወሩን ቀጥሏል። የአውሮፓ እግር ኳስ ማህበር ፕሬዝዳንት ደጋፊዎች ዘረኞችን እንዲጠቁሙ ጥሪ አቅርቧል። ዓለም አቀፉ የቮሊቦል ፌዴሬሽን በሩሲያና በቤላሩስ ቡድኖች ላይ የጣለውን እገዳ አራዝሟል። ይለናል ኬኔዲ አባተ ይቀጥላል።

ከሰኔ 14 ጀምሮ ለአምስት ተከታታይ ቀናት በመቀሌ የተካሄደው የኢትዮጵያ ብስክሌት ሻምፒዮና ትናንት እሁድ ፍጻሜውን አግኝቷል። በወንዶች በተካሄደው የ120 ኪሎ ሜትር ውድድር ከትግራይ ክልል ቡዛየ ተስፉ ፕሮፌሽናል ተወዳዳሪዎችን ጽጋቡ ገብረ ማርያምና ሙሉ ክንፈን አስከትሎ ሻምፒዮን ሆኗል። በጦርነቱ ምክንያት ከልምምድና ውድድር ርቆ መቆየቱን ለመቀሌው ባልደረባችን ሙሉ ጌታ ጽብሀ የገለጸው ሻምፒዮኑ ቡዛየ ተስፉ በማሸነፉ መደሰቱንና በቀጣይ ፕሮፌሽናል ብስክሌተኛ ሆኖ

በቱር ዴ ፍራንስ ውድድር የመሳተፍ ምኞት እንዳለው ተናግሯል። ቻምፒየን በመሆኔ በጣም ደስተኛ ነኝ። የነበረው አልፈን እዚህ ደረጃ በመድረሴ በጣም ደስተኛ ነኝ። በሁለት ዓመት አካባቢ ትሬኒክ አቋርጬ የሰባት ወር ስምንት ወር ነው ትሬኒንግ። ፕሮፌሽናል እስከ ሶስት ነበሩ። እዛ ውድድር ያው እነሱ ትንሽ ግምት ይሰጠዋል። እነሱ እሷ አውቀን ነው የተዘጋጀን። ያ ባጭር ሰአት ተሰግቷል።

ቀጣይ የምመኘው እኔ ፕሮፌሽናል መሆን ነው። የሚጫወተው ደግሞ ቱር ደ ፍራንስ እመኛለሁ።

60 ኪሎ ሜትር የሸፈነው የሴቶች ውድድር ማጠቃለያም ትናንት የተካሄደ ሲሆን ጽገ ካሳይ ከትግራይ አንደኛ፣ ቀኑ አለሙ ከአዲስ አበባው የኢትዮጵያ ስፖርት አካዳሚ ሁለተኛ፣ ሌላኛዋ የትግራይ ክልል ተወዳዳሪ ራሄል ታመነ ሶስተኛ በመሆን ውድድራቸውን አጠናቀዋል። በስምንት አይነት ውድድሮች ለአምስት ተከታታይ ቀናት በተካሄደው በዚህ የኢትዮጵያ ብስክሌት ሻምፒዮና ላይ የትግራይ ብስክሌተኞች ሰባት ወርቅ አሸንፈዋል። የኢትዮጵያ ብስክሌት ፌዴሬሽን ፕሬዝደንት አቶ ወንድሙ ኃይሌ ውድድሩ መቀሌ ከተማ ላይ የተዘጋጀው

ናቸው በትግራይ የሚገኙ ብስክሌተኞች በጦርነቱ ምክንያት ከውድድር ርቀው ስለነበር እነርሱን ለማነሳሳት ታቅዶ ነው ብለዋል። አንደኛ የህዝቡን ስነ ልቦና ለማነቃቃትና ህዝቡን ወደ ሰላም መንገድ ላይ ለመመለስ፣ ሁለተኛ የበርካታ ተጫዋቾች ደግሞ የብስክሌት እዚህ ነው ያለው የኢትዮጵያ ስለዚህ እነ ተጫዋቾች ተስፋ ቆርጠው ወደ ቤት እንዳይገቡ ወደ መድረክ ውስጥ እንዲመጡና

እነሱን ለማበረታታት ስነ ልቦናቸውን ለመመለስ ታስቦ ነው። ለዚህ ያዘጋጃ ነው። በመቀሌ ከተማ በተካሄደው ውድድር ከትግራይ፣ አማራ፣ ኦሮሚያ፣ ደቡብና ደቡብ ምዕራብ ክልሎች እንዲሁም ከአዲስ አበባና ድሬዳዋ ከተማ አስተዳደሮች ከ ሁለት መቶ በላይ ብስክሌተኞች ተሳትፈዋል።

የሳውዲ አረቢያው ፕሮ ሊግ ክለቦች ስመጥር ተጫዋቾችን እያስፈረሙ መሆኑ አነጋጋሪ ሆኗል። ክለቦቹ በተለይ የእንግሊዝ ፕሪምየር ሊግ ተጫዋቾች ላይ አይናቸውን ጥለው በዝውውር መስኮቱ ቀንደኛ ተሳታፊ ሆነዋል። ካሊዱ ኩሊባሊ ከንጎሎ ካንቴ ቀጥሎ ወደ ሳውዲ ለማምራት ስምምነት የፈጸመ ሁለተኛው የቼልሲ ተጫዋች ሲሆን፣ ተከላካዩ ትናንት ወደ አልሂላል ለመዛወር ስምምነት ፈጽመዋል። የ32 ዓመቱ የመሃል ተከላካይ በሳውዲው ፕሮ ሊግ ቡድን የዎልቭሱን አማካይ ሩበን ኔቨስን ተከትሎ

ተቀላቅሏል። ሩበን ኔቨስ አርብ ዕለት በ47 ሚሊዮን ፓውንድ የክለቡ ክብረ ወሰን በሆነ የዝውውር ገንዘብ ወደ አልሂላል ማምራቱ ይታወቃል። ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ወደ አልናስር ያደረገውን ዝውውር ተከትሎ ወደ ሳውዲ የሚደረገው የታዋቂ ተጫዋቾች ጉዞና ፍላጎት እየጨመረ መጥቷል። የአምናው የባለንዶር አሸናፊ ካሪም ቤንዜማ ከማድሪድ የቀረበለትን ውል የማራዘም ጥያቄ አሻፍረኝ ብሎ ከሶስት ሳምንታት በፊት ወደ ሳውዲው ሻምፒዮን አልኢትሃድ

አምርቷል። በከፍተኛ ደሞዝና ጥቅማ ጥቅም ተጫዋቾችን ማዛወር የጀምረው የሳውዲው ሊግ ከዓለም አምስት ተወዳጅ ሊጎች አንዱ የመሆን እቅድ ይዟል። በዚህም በነዳጅ ላይ የተንጠለጠለውን የአገሪቱን ኢኮኖሚ ዘርፍ ለማስፋት እንደ አንድ የኢኮኖሚ ምንጭ የተያዘውን የሳውዲ የስፖርት ኢንዱስትሪ ለማጎልበትና ተወዳጅ ለማድረግ ታቅዷል። አንዳንድ የስፖርት ባለሙያዎች የሳውዲ እንቅስቃሴ በአውሮፓ የእግር ኳስ ውድድሮች ላይ ተጽዕኖ እንደሚያሳድር በመግለጽ የተቃወሙ ሲሆን፣ ሌሎች ደግሞ ሳውዲ ራሷ ተጎጂ ትሆናለች ይላሉ።

ከተቃዋሚዎች መካከል የሆነው ጋሪ ኔቪል የእንግሊዝ ፕሪምየር ሊግ ወደ ሳውዲ በሚደረጉ ዝውውሮች ላይ እግድ ሊጥል እንደሚገባ ተናግሯል። የአውሮፓ እግር ኳስ ማህበር ፕሬዝደንት አሌክሳንደር ሴፍሪን በበኩላቸው ሳውዲ ስህተት እየፈጸመች ነው ብለዋል። ፕሬዝደንቱ ከሆላንዱ ኖስ ቴሌቪዥን ጋር ባደረጉት ቆይታ ሳውዲዎች በአካዳሚዎች ላይ ኢንቨስት በማድረግ የራሳቸውን አሰልጣኞችና የራሳቸውን ተጫዋቾች ማጎልበት አለባቸው ካሉ በኋላ ለጡረታ የተቃረቡ ተጫዋቾችን መግዛት እግ

እግር ኳስን አያሳድግም በቻይናም ተመሳሳይ ስህተት ነበረ ሲሉ አክለዋል ይሁን እንጂ የሳውዲ ፕሮሊግ ክለቦች እንደ ኔቬስ ያሉ ወጣት ተጫዋቾችንም በማዘዋወር ላይ ናቸው ከቻይና ይልቅ በሳውዲ እግር ኳስ እጅግ ተወዳጅ ከመሆኑ በተጨማሪ ከፍተኛ ገንዘብ ኢንቨስት የማድረግ አቅም ያላቸው መሆኑ ደግሞ የከዋክብት ተጫዋቾችን ዝውውር ቀጣይ ሊያደርገው እንደሚችል በብዙዎች ታምኗል

የእግር ኳስ ደጋፊዎች ዘረኝነትን ከስፖርቱ ለማስወገድ የበኩላቸውን ሚና እንዲጫወቱ የአውሮፓ እግር ኳስ ማህበር ዩኤፋ ፕሬዚደንት አሌክሳንደር ሴፈሪን አሳስበዋል። በማንቸስተር በተካሄደው የአውሮፓ እግር ኳስ ደጋፊዎች ኮንግረስ ላይ ባደረጉት ንግግር እንደ እናንተ ለእግር ኳስ ፍቅር ሳይሆን ሌሎችን ለመጥላት የሚመጣ ማንኛውንም ሰው ከስታዲየሞቻችን ልናግድ ይገባል ሲሉ ተናግረዋል። በተጫዋቾች የቆዳ ቀለም ወይም ጾታ የተነሳ የጥላቻ መልእክቶችን ለማሰራ

ማቃጨት በሕዝቡ ውስጥ የሚደበቁ ሰዎችን ድርጊት ለማስቆም ደጋፊዎች ማህበሩን እንዲረዱም ጠይቀዋል። የዓለም እግር ኳስ አስተዳዳሪው አካል ፊፋ በቪኒሽስ የሚመራ የፀረ ዘረኝነት ልዩ ኮሚቴ በቅርቡ እንደ አዲስ ማቋቋሙ ይታወሳል።

በመጨረሻም ዓለም አቀፉ የቮሊቦል ፌዴሬሽን በሩሲያና በቤላሩስ ቡድኖች ላይ ባለፈው ዓመት መጋቢት ወር ላይ የተጣለውን እገዳ ለማራዘም መወሰኑን አስታውቋል። ፌዴሬሽኑ የሩሲያና የቤላሩስ ብሔራዊ ቡድኖች፣ ክለቦች፣ ባለስልጣኖችና በማንኛውም አይነት የቮሊቦል ስፖርት ላይ የሚሰለፉ ተጫዋቾች በዓለም አቀፍና አህጉራዊ ዝግጅቶች ላይ እንዳይሳተፉ የተጣለው እገዳ ቀጣይ ውሳኔ እስከሚሰጥ ድረስ እንደሚቆይ ነው የገለጸው። ይህ እርምጃ ይፋ የሆነው የዓለም አቀፉ ኦሎምፒክ ኮሚ

ኮሚቴ አይኦሲ የሩሲያና የቤላሩስ ቡድኖች የተጣለባቸው እገዳ እንዲቀጥል በቅርቡ ምክረ ሃሳብ ማቅረቡን ተከትሎ ነው። አዮሲ በመጋቢት ወር ባሳለፈው ውሳኔ የሩሲያና የቤላሩስ አትሌቶች በዩክሬን ያለውን ጦርነት የማይደግፉና ከወታደራዊ እንቅስቃሴዎች ጋር ግንኙነት የሌላቸው ከሆነ በግል ገለልተኛ ሆነው ወደ ውድድር እንዲመለሱ ፈቅዷል።

ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን

ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን።

በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የተከበራችሁ አድማጭ ተመልካቾቻችን፣ የእለቱን መሰናዳዎች እዚህ ላይ ይፈጽመናል። አብራችሁን ስለነበራችሁ አብዝተን እናመሰግናለን። መሰናዶውን በመምራት ኤደን ገረመው፣ ስርጭቱን ከስቱዲዮ በማቀናበር ብርሃን ኃይሉ እንዲሁም ደግሞ በዝግጅቱ ቆንጅት ታዬ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና አስጥልን ደናደሩ